እገዳ የተጣለባቸውን አገሮች ጨምሮ ሰባ ሰዎች ሰሞኑን ከኢትዮጵያ ወደ ዩናይት ስቴትስ መጓዛቸውን በአዲስ አበባ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን አስታወቀ። በአዲስ አበባ የድርጅቱ ቃል አቀባይ አቶ ክሱት ገብረ እግዚአብሔር እንደገለጡት ሰዎቹ ወደ ዩናይት ስቴትስ የገቡት በፕሬዚዳንት ትራምፕ የአስፈጻሚ ትዕዛዝ ምክንያት በረራቸው ተሰርዞ ከቆየ በኋላ ነው። አቶ ክሱት ገብረ እግዚአብሔርን ያነጋገራቸው ባልደረባችን እስክንድር ፍሬው ተከታዩን አድርሰዋናል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያ ቃል አቀባይ ክሱት ገብረ እግዚአብሔር በስልክ ለአሜሪካ ድምፅ እንዳብራሩት በያዝነው የ2017 የአውሮፓውያን ዓመት 7500 የጎረቤት ሀገራት ስደተኞችን ከኢትዮጵያ ወደ ተቀባይ ሀገራት ለመላክት አቅደዋል። በዚህም መሰረት በአመቱ የመጀመሪያ ወር በጥር 2017 304 ስደተኞች ጥገኝነት ሊሰጧቸው ወደ ፈቀዱ ሀገራት መጓዛቸውን ገልጸዋል። ከእነዚህ ውስጥ ደግሞ ከ290 በላይ የሚሆኑት ወደ ዩናይትድ ስቴትስ መጓዛቸውን አስረድተዋል። ቃል አቀባዩ እንዳሉት በኢትዮጵያ ከሚገኙ የጎረቤት ሀገራት ስደተኞች ወደ ሶስተኛ አገራት የመሄድ ወይም የጥገኝነት ጥያቄያቸው ተቀባይነት የሚያገኘው እጅግ የተወሰኑት ናቸው። ለአብዛኛዎቹ ጥገኝነት በመስጠት ዩናይትድ ስቴትስ ቀዳሚ መሆኗንም ነው የተናገሩት። በያዝነው የፈረንጆች የካቲት ወር መግቢያ ላይ ወደ ዩናይትድ ስቴትስ መጓዝ የነበረባቸው የሰባ ሰዎች በረራ ግን በፕሬዝዳንት ዶናልድ ትራምፕ የአስፈጻሚ ትዕዛዝ ምክንያት ተሰርዞ እንደነበር አብራርተዋል። እንደሚታወቀው አዲሱ የአሜሪካ አሉ ሶማሌዎች፣ አሉ ሱዳኖች። አሉ ስለዚህ መጀመሪያ አካባቢ ትእዛዙ እንደወጣ ወደ ሰባ የሚሆኑ ስደተኞች ለመሄድ የተዘጋጁ፣ አብዛኞቹ ሶማሊያዊያን ናቸው ለመሄድ የተዘጋጁ ነበሩ። ስለዚህ ለጊዜው ሰርዘ ነው ነበረ። በኋላ ግን እንደሚታወቀው በፍርድ ሂደት ላይ እንዲቆም ስለተደረገ በረራቸው ተሰርዘው የነበሩ ስደተኞች እንደ አዲስ ተመዝግበው መሄድ ይችላሉ። መቼ መሄድ ነበረባቸው? የመቼ በረራ ተሰረዘና መቼ ሄዱ ቀኑን ካስታወሱት ያኔ አዋጅ የወጣበት ማግስት አካባቢ የሚሄዱት በዛው ቀን በሁለት በአንድ ቀን ኢትዮጵያ እንግዲህ በዚህ በፕሬዝዳንቱ የእገዳ የማስፈጸሚያ ትዕዛዝ ከተጠቀሱ ሰባት ሀገራት የአራቱ ስደተኞች ይገኙባታል ብለውኝ ነበረ። ደቡብ፣ ሶስቱ ሶማሊያ፣ ሱዳን እና የመን ነው ያሉኝ። አጠቃላይ በቀጠለው ሂደት ላይ ምን አይነት ተጽዕኖ እያሳደረ ነው? አሁን እነዚህን ወደ ሶስተኛ ሀገራት ለመላክ እነዚህን ስደተኞች በሚደረገው ጥረት አሁን ባለው ሁኔታ የነበረንን አሰራር የቀጠልን ያለ ነው። እቅድ ይዘን ለ አምስት መቶ የሚሆኑ ስደተኞችን እንልካለን። እንደሚታወቁ አብዛኞቹ ወደ አሜሪካ ይሆናሉ፣ ግን ሌሎችም ሀገሮች አሉ። ተቀባይ ሀገሮች ወደ እነዛ እንልካለን ብለን እየሰራን ያለ ነው። ስለዚህ አሁን ባለው ሁኔታ ይሄ ተጽዕኖ ደርሷል ማለት አንችልም። በኢትዮጵያ የሚገኙ ከ800 ሺህ በላይ የጎረቤት ሀገራት ስደተኞችን ለማስተናገድ ለ2017 የሚያስፈልገው በጀት 307 ሚሊዮን ዶላር መሆኑን አቶ ክሱት አስታውቀዋል እስካሁን የተገኘው ግን 11 በመቶ ብቻ መሆኑን ያመለከቱት ካለፉት ልምዶች አንጻር ሲታይ ግን በአመቱ መግቢያ የሚገኘው ገንዘብ አነስ ማለቱ የተለመደ ነው ብለዋል ለስደተኞች ድጋፍ በማድረግ ዩናይትድ ስቴትስ ቀዳሚ አገር መሆኗን የጠቆሙት አቶ ክሱት አዲሱ አስተዳደርም ይህንኑ እንደሚቀጥል ተስፋቸውን ገልጸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ